The Voice of America. በኢትዮጵያና በኤርትራ መካከል ሐምሌ 2018 ዓ ም የተደረሰው የሰላም ስምምነት ተጨባጭ የሆኑ ጥቂት ጥቅሞችን ማስገኘቱን ተንታኞች ይናገራሉ። በሌላ በኩል ግን የንግድ መስመሮቹ እንደተዘጉ ሲሆን፣ በድንበሩ አካባቢ ያለው ውጥረት አሁንም እንዳለ መሆኑ ይስተዋላል። በአካባቢው ተጽዕኖ የማሳደር አቅም ያላቸውና ከኤርትራ ጋር በሚዋሰነው የሰሜን ኢትዮጵያ አካባቢ ላይ የሚገኘው የትግራይ ክልል መሪዎች አስመራ ካለው አስተዳደር ጋር ዘላቂ ሰላም ለመፍጠር የተዘጋጁ አለመሆናቸውም ይታያል። ድንበሩ አሁንም ያልተካለለ ሲሆን፣ በከፍተኛ ደረጃ የታጠቁ ወታደሮች በአወዛጋቢው የወሰን ክልል ላይ እንደ ሰፈሩ ናቸው። ሳይመን ማርክስ ከአዲስ አበባ ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። በኢትዮጵያ ጠቅላይ ሚኒስትር አቢይ አህመድና በኤርትራው ፕሬዚደንት ኢሳያስ አፈወርቂ መካከል የሰላም ስምምነቱ የተፈጸመ መሆኑ እንደተነገረ አካባቢ የነበረው ሁኔታ በጣም ጥሩ የሚባል ነበር። ስምምነቱን ተከትሎ በሁለቱ አገሮች መካከል ተቋርጦ የነበረው የስልክ መስመር ተከፈተ። በረራዎች ከአዲስ አበባ አስመራ ተደረጉ። ሸቀጣሸቀጦች ድንበሮችን እያሳበሩ መተላለፍ ጀመሩ። ይሁን እንጂ ተንታኞች እንደሚሉት ዘላቂውን ሰላም ለማምጣት ትልቁ መሰናክል አሁንም እንደተጋረጠ ነው። ድንበሩ መከፈት እንደጀመረ በርካታ ኤርትራውያን ወደ ኢትዮጵያ መፍለስና መሰደድ ጀመሩ። በዚህ የተነሳ ለንግድ መተላለፊያ ክፍት የሆነው ድንበር እንደገና እንዲዘጋ ተደረገ። እንደ ተንታኞቹ አባባል በኤርትራና በሰሜን የትግራይን ክልል ስልጣኑን በተቆጣጠሩት መካከል ታሪካዊ የሆነ ቁርሾና በዚያም ሳቢያ የተፈጠረ ውጥረት አሁንም አለ። በዚያ የተነሳም ለአፍታም ቢሆን ብልጭ ብሎ የነበረው የንግድ ልውውጥ የሌለ ያህል የቀነሰ ሲሆን አካባቢውም ከፍተኛ ወታደራዊ ቀጠና ሆኗል። ሰላም ታደሰ መቀመጫውን ደቡብ አፍሪካ ያደረገው የአንድ ደህንነት ምርምር ተቋም ተመራማሪ ናቸው። የሰላም ስምምነቱ ፍሬ አሁንም ገና ተግባራዊ አለመደረጉን ይገልጻሉ። ለዚህም ደግሞ አንደኛው ምክንያት የኢትዮጵያ መንግስት በሰሜን ኢትዮጵያ ባለው የትግራይ ክልል ዘንድ ኤርትራን አስመልክቶ ያለውን የቆየ ጥርጣሬ ሊያስወግድ አለመቻሉ ነው ይላሉ። ሁለቱ አገሮች ሁለት አስርት ዓመታት ፈጅቷል ከተባለው ውዝግብ ውስጥ ከመግባታቸው በፊት እንደ አውሮፓ አቆጣጠር ከ1998 እስከ 2000 ድረስ ኤርትራና ኢትዮጵያ የ80 ሺህ ሰዎች ሕይወት ፈጅተዋል የተባለውን ድንበር ጦርነት ተዋክረዋል። የአሁኑን የሰላም ስምምነቱን አስመልክቶ ሰላም ደምሴ እንዲህ ይላሉ። We expect more, a ከዚህ የሰላም ስምምነት ብዙ እንጠብቃለን። ከጊዜ አንጻር ብናየው ከሁለት ዓመታት በላይ ሆኖታል። ስለሆነም አሁን ከሰላሙ ስምምነት ብዙ ፍሬዎችን ማየት ነበረብን። ይሁን እንጂ መሬት ላይ ያለው ግን ፍጹም የተለየና ተቃራኒ ነው። በሁለቱ አገሮች ድንበር አካባቢ ባሉ የህብረተሰብ ክፍሎች ዘንድ ያለው ግንኙነት በጣም ውስን መሆኑን ሰላም ይናገራሉ። አንደኛው የመገናኛ መስመር የኢትዮጵያ መንግስት ፌዴራል ወታደሮች ሰፍረው እንዲቆዩ በተደረገበት አዋሳኝ በሆነው የኤርትራ ድንበር አካባቢ ነው። ስምምነቱ እንደተካሄደ የንግድ ልውውጡን ለማካሄድ አራት የድንበር ኬላዎች እንዲከፈቱ ቢደረግም በትግራይ ክልል በኩል ጥያቄዎች በመነሳታቸው ኬላዎቹ የተዘጉት ወዲያው ነበር። አወዛጋቢዎቹን የድንበር አካባቢም ለመከለል የሚደረገው ጥረትም ወዴትም አልተራመደም። በተለይም በሁለቱ አገሮች ድንበር ላይ የምትገኘውን የባድመን ከተማ አካባቢ ወደ ኤርትራ እንዲከለል በአውሮፓ አቆጣጠር በ2002 በኢትዮ ኤርትራ ድንበር ኮሚሽን የተላለፈው ውሳኔ ተግባራዊ አልተደረገም። በዚህ የተነሳ በአካባቢው እንቅስቃሴ ማድረግ የተገደበ መሆኑን ለመግለጽ ሰላም እንዲህ ብለዋል። በኤርትራ በኩል ድንበር ወጣ የተገኘ ሰው በጥይት ይመታል የሚለው ሕግ አሁንም ይሰራል። በትግራይም በኩል ያለው ድንበር አሁንም በወታደሮች እንደተጠበቀ ነው። ሁለቱም መንግስታት ስለ ስምምነቱ የሰጡት አስተያየት የለም። ማርቲን ፕላውት በለንደን ዩኒቨርሲቲ ሲኒየር ተመራማሪ ናቸው። እሳቸው እንደሚሉት ኢትዮጵያን ወደ ሶስት አስርት አመታት ለተጠጋ ጊዜ ሲያስተዳደራት የቆየውና በአዲስ አበባው የፌዴራል መንግስት ተወግዶ በትግራይ ክልል የሚገኘው አስተዳደር በአዲስ አመራር ካልተተካ በቀር የሰላም ስምምነቱ ተግባራዊ ማድረግ ይቸግራል። ክልሉም ከፌዴራል መንግስት ጋር ውዝግብ ውስጥ የገባ ሲሆን ባለፈው ሳምንት በአገሪቱ መንግስት ህገወጥ ነው የተባለው ምርጫ ማካሄዱን ገልጸዋል። ማርቲን ፕላውት አክለውም የሚከተለውን ተናግረዋል። በትግራዋይና በኤርትራውያን መካከል ያለው እንዲሁም በመሪዎቻቸውና በእነሱ መካከል ያለው ግንኙነት በጣም መጥፎ ነው። በትግራይ አዲስ ፓርቲ ወደ ስልጣን ካልመጣ በስተቀር ምንም የሚሻሻል ነገር አይኖርም። ችግሩ ወደኋላ ከ1970ዎቹ ጀምሮ የነበረ ነው። በጣም ስር የሰደደና እጅግ የመረረ የግል ጠብ ሳይቀር ያለበት ነው። በእኔ እምነት እነዚህ ችግሮች ተመልሰው የሚጠገኑ አይመስለኝም። ማርቲን ጨምረው እንደገለጹት ከሰላም ስምምነቱ በስተጀርባ በተጠቀሱት ድንበሮች አካባቢ ያለው ፖታሲየም የሚባለው ማዕድን ጉዳይ ነው። ይህ ገና በምድር ያለ ማዕድን ክምችቱም ከፍተኛ ሲሆን በአሁኑ ወቅት ደናኪሊ የሚባል አንድ የአውስትራሊያ ኩባንያ እየተሳተፈበት መሆኑን ይናገራሉ። እጅግ ትልቅ በጣም ትልቅ የሆነ የፖታሽ ማዕድን መጠባበቂያ ክምችት አለ። ለዓለም አቀፍ ገበያ ምናልባትም ለሁለት መቶ ዓመታት ያክል ሊውል ይችላል። ከዚህ ሁሉ ነገር በስተጀርባ ያለው እሱ ነው። ሰዎች ግን ስለዚህ ነገር በፍጹም አይወሩም። የኢትዮጵያና የኤርትራ መሪዎች በመጨረሻ የተገናኙት ባለፈው ሐምሌ ወር ነው። በወቅቱ ጠቅላይ ሚኒስትር አብይ አህመድ ኤርትራን የጎበኙ ሲሆን ለረጅም ጊዜ ሲተች የቆየውና በግዴታ የሚካሄደውን የብሔራዊ ወታደሮች ስልጠና የምርቃት ፕሮግራም ላይ ተገኝተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ